You're with SBS Radio. ወደ ዝርዝር ዜናዎቹ ከማለፋችን በፊት ርዕሰ ዜናዎቹን እናስቀድማለን። ብሔራዊ ካቢኔው የአውስትሬልያ ክትባት ስትራቴጂ ላይ ከመርህ አኳያ ተስማማ የሕዳሴ ግድብ ለሁለተኛ ዙር ሙሌት መሰናደው እየተፋጠነ ነው የሚሉት የምሽት ግንባር ቀደም ርዕሰ ዜናዎቻችን ናቸው። የብሔራዊ ካቢኔ የአውስትሬልያ ኮሮና ቫይረስ ክትባት ስትራቴጂ ላይ ተከታታይ የሆኑ ለውጦች ለሐሙሱ ኤፕሪል 22 ስብሰባ እንዲተላለፍ ከመርህ አኳያ ተስማማ። ይህም እስቴትና ክፍለ ግዛቶች መጠነ ሰፊ የክትባት መስጫ ጣቢያዎች ዝግጁነትንና ዕድሜያቸው ከ50 በላይ ያሉ የቡድን ሁለት ሀ ክትባት አሰጣጥ ቅድመ ተከተሎችን ወደፊት ለማምጣት ታስቦ መሆኑ ተነግሯል። ከስምምነቱ ላይ የተደረሰው ዛሬ ሰኞ ኤፕሪል 19 ሲሆን ዛሬ ለታደመው የመጀመሪያ የብሔራዊ ካቢኔ ስብሰባ አስባብ የሆነው በሳምንት ሁለት ጊዜ በመታደም ተዛብቶ ያለውን የአገሪቱን የክትባት ፕሮግራም ለማረቅ ይሆናል። የቪክቶሪያ ስቴት ተጠባባቂ ፕሪምየር ጄምስ ሜርሊ ነው። ቪክቶሪያ የተወሰኑ የአስትራዜኒካ ድርሻዋን በቀጥታ ለጠቅላላ ሐኪሞች ዘንድ እንዲደርስ ለማድረግ ደስተኛ መሆኗንና ተጨማሪ ክትባቶችንም የጠየቀች መሆኗን ገልጠዋል። አቶ ሜርሊ ነው የአስትራዜኒካ መጠነ ሰፊ ክትባት መስጫ ጣቢያዎች ረቡዕ ዕለት ክፍት እንደሚሆኑ ሲናገሩ ሦስት መጠነ ሰፊ ክትባት መስጫ ማዕከላት ኤግዚቢሽን ህንፃ፣ ኮንቬንሽን ሴንተርና ጂሎንግ የሚገኘው የፎርድ ፋብሪካ ናቸው። ሁሉም ለአንድ ሃና አንድ ለክፍት ይሆናሉ። ያም ማለት ዕድሜያቸው ከሰባ ዓመት በላይ የሆኑ በጠቅላላ ሐኪማቸው በኩል ቀጠሮ መያዝ ወይም ከእነዚህ ግዙፍ የክትባት ክሊኒኮች ወደ አንዳቸው መሄድ ይችላሉ። በርካታ ነገሮች ጠረጴዛ ላይ ተዘርግተዋል። በአስቸኳይነት ስሜት መተግበርን ግድ ይሉናል ብለዋል። የህዳሴ ግድብ ሁለተኛ ዙር ሙሌት በተፋጠነ ሁኔታ እንዲከናወን መሰናዶች እየተከናወኑ መሆኑ ተገለጠ። በአባይ ላይ እየተገነባ ያለው የህዳሴ ግድብ በተፋጠነ ሁኔታ ወደ ሁለተኛው ዙር የውሃ ሙሊት ለመድረስ ዝግጅት እያደረገ መሆኑን የውሃ መስኖና ኢነርጂ ሚኒስቴር ሚኒስትር ዶክተር ስለሽ በቀለ እሁድ መያዝያ አስር ቀን ሁለት ሺህ አስራ ሶስት ዓመተ ምህረት በሰጡት መግለጫ አስታውቀዋል። ሚኒስትሩ እንዳሉት በግድቡ ላይ ይፈስ የነበረው ውሃ ወደ ተፈጥሯዊ በታችኛው መስመር ላይ ካለፈው ሳምንት ሰኞ ጀምሮ እንዲፈስ ተደርጎ በዚህ ሳምንት ውስጥ ከላይ ውሃ ይፈስበት የነበረውን ወይም ኮርቻውን ከፍ የማድረግ የግንባታ ስራ ይጀመራል ተብሏል። ይህም የግንባታ ወሳኝ ክፍል መሆኑን ተጠቅሷል። ይህ በመጪው አንድ ወር ውስጥ ተጠናቆ ለሁለተኛው ዙር የውሃ ሙሌት ዝግጁ ይሆናል ተብሏል። እንደ ሚኒስትሩ ገለጻ በሱዳን በኩል በየጊዜው ተለዋዋጭ አቋም ቢስተዋልም በአሁኑ ጊዜ የመስተካከል ነገር ይታያል ካሉ በኋላ ኢትዮጵያ የውሃ አሞላሉን ሂደት ግብፅና ሱዳን ባለሙያተኞች ከኢትዮጵያ መረጃ እንዲለዋወጡ ያደረጉትን ጥሪ ደግመው አቅርበውታል። በመጪው ሰኔ ወይም ሐምሌ የሁለተኛው ዙር የውሃ ሙሊት እንደሚከናወን አሁንም በድጋሚ ግልጽ አድርገዋል። የአሁኑ አገላለጽ ከበፊቱ የሚለየው ቴክኒካዊ የግንባታ ስራውም ለሁለተኛው ዙር የውሃ ሙሊት ዝግጁ መሆኑን በማመላከት ጭምር መሆኑ ነው። የአውስትራሊያ የቀድሞ ወታደሮች ማኅበረሰብ የቀድሞ ወታደሮችን ራስን በራስ የማጥፋት ጉዳይ የሚመለከተው ሮያል ኮሚሽን ድምፆቻቸውን እንዲሰማ ጠየቁ። የፌዴራል መንግሥቱ ዛሬ ሰኞ ኤፕሪል 19 ከቀድሞ ወታደሮች ማኅበረሰብ ለወራት በደረሱበት ጫናዎች ሳቢያ ራሳቸውን በራሳቸው ያጠፉ የቀድሞ ወታደሮችንና አሁን በሥራ ላይ ተሰማርተው የሚገኙ የመከላከያ ሰራዊት አባላት ጉዳዮችን የሚመለከት ሮያል ኮሚሽን መሰየሙን አስታውቋል። የቀድሞ ወታደሮች አንቂ ጁሊያን ፌኔ ወንድ ልጃቸው በሮያል ባህር ኃይል ባልደረባ በሆነ በሁለት ዓመታት ጊዜ ውስጥ ራሱን በራሱ አጥፍቷል። ምንም እንኳን ሮያል ኮሚሽን ጉዳዩን እንዲመለከት ቢሰየምም ይህ በቂ እንዳልሆነና ፍልሚያውም አለማብቃቱን ሲገልጡ የቀድሞ ወታደሮችን ድምፆች ልንሰማ ይገባናል። በአተገባበሩ ላይ ቢሮክራቶችና ፖለቲከኞች ሊወስኑልን አይገባም። ትድግና የሚያሻቸው ሰዎች ድምፆችን ማድመጥ ግድ ይልናል ብለዋል። በአውስትሬሊያና ኒውዚላንድ መካከል የዓለም አቀፍ ጉዞ ስምምነቱ እውን መሆኑን ተከትሎ የቱሪዝም ኢንዱስትሪ ሥራ አስኪያጆች ተጨማሪ ተስፋ ያደረባቸው መሆኑን ገለጡ። ኒውዚላንድ የአውስትሬሊያ ተጓጓዦች በዚህ ዓመት 920 ሚሊዮን ዶላርስ እንደሚያስገኙላት ተስፋ አድርጋለች። ይሁንና ለአውስትሬሊያ ቱሪዝም ኢንዱስትሪ ማገገሚያ ዋናው የእስያ ቱሪስቶች ናቸው። ምክትል ጠቅላይ ሚኒስትር ማይክል ማኮርማክ አውስትሬልያ ተመሳሳይ ስምምነት ለማድረግ ወደ እስያ ፓስፊክ ሪጅን ቅኝት እያደረገች መሆኗን አመልክተዋል። አውስትሬልያ ከኒውዚላንድ በተጨማሪ የጉዞ ስምምነት ለማድረግ ካሰበቻቸው አገራት ውስጥ አንዷ ፊጂ ስትሆን በኮሮና ቫይረስ ሳቢያ የአገር ውስጥ ገደቦች ተጥለውባት ትገኛለች። የአውስትራሊያ የውጭ ጉዳይ ሚኒስትር ሜሪስ ፓይን በዚህ ሳምንት ከወረርሽኙ በኋላ ለመጀመሪያ ጊዜ በአካል ተገኝተው በትራንስታዝማን የሚኒስትሮች ስብሰባ ላይ ይገኛሉ። ወይዘሮ ፓይን ከኤፕሪል 21 ጀምሮ በሚያደርጉት የሦስት ቀናት የኒው ዚላንድ ቆይታቸው ካቻቸው ኑኒ ማሁታና ጠቅላይ ሚኒስትር ጄሲንዳ አደን ጋር ተገናኝተው ይወያያሉ። በዚሁ ወደ ውጭ ምንዛሪ ተመን ስናመራ አንድ የአውስትራሊያ ዶላር 64 ዩሮ ይመነዘራል። አንድ የአውስትራሊያ ዶላር 77 የአሜሪካ ሳንቲም ይሸርፋል። አንድ የአውስትራሊያ ዶላር 32 ኢትዮጵያ ብር ከአምስት ሳንቲም ይዘረዘራል። ቀጥለን የነገውን የአውስትሬሊያ ዋና ዋና ከተሞችና የአዲስ አበባና አየር ጠባይ ስንባያ እና ሰመልን ፐርስ በአብዛኛው ፀሐማ ሆኖ ይውላል። ዝቅተኛ 13፣ ከፍተኛ 25። አደላይድ ደመናው ይገልጣል። ዝቅተኛ 21፣ ከፍተኛ 19። ሜልበርን ንፋሳማ ይሆናል። ዝቅተኛ 13፣ ከፍተኛ 19። ሆባርት ያካፋል። ዝቅተኛ 9፣ ከፍተኛ 15። ካምብራ በከፊል ደመናማ ይሆናል። ዝቅተኛ 1፣ ከፍተኛ 19። ሲድኒ በአብዛኛው ፀሐያማ ሆኖ ይውላል። ዝቅተኛ 11፣ ከፍተኛ 25። ብሪስበን ፀሐያማ ሆኖ ይውላል። ዝቅተኛ 15፣ ከፍተኛ 28። ዳርዊን በከፊል ደመናማ ይሆናል። ዝቅተኛ 23፣ ከፍተኛ 33። አዲስ አበባ በከፊል ደመናማ ይሆናል። ዝቅተኛ 11፣ ከፍተኛ 27። ዜናውን ከማጠቃላችን በፊት ርዕሰ ዜናዎቹን ደግመን እናሰማለን። ብሔራዊ ካቢኔው የአውስትሬልያ ክትባት ስትራቴጂ ላይ ከመርህ አኳያ ተስማማ። የህዳሴ ግድብ ለሁለተኛ ዙር ሙሌት መሰናደው እየተፋጠነ ነው የሚሉት ግንባር ቀደም ርዕሰ ዜናዎቻችን ነበሩ። እያደመጡ የነበረው የኤስቢኤስ አማርኛ ፕሮግራምን ነበር።